Salam ጤና ስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን የዕለት አርብ ጥር 26 ጥር 27 2014 ዓ ም የጋቢና ቤ መሰናዶ ጀምሯል። ለዕለቱ ከያዝናቸው ናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ መንግስት ኦነግ ሸኔ የሚላቸውና ራሳቸውን የኦሮሞ ነፃነት ሰራዊት ብለው በሚጠሩት ቡድን እየደረሰብን ነው ያሉት ጥቃት ተባብሶ መቀጠሉን የወረዳው ነዋሪዎች ለአሜሪካ ድምፅ ገለጹ። በገላና ወረዳ ላይ ያሉት መስሪያ ቤቶች አሉ። የቀበሌ ቀበሌ ደረጃ የታች አደረጃጀት ቶታሊ እነሱ የሉም። አሁን እነሱ ደግሞ ተደብቆ ነው አሁን ያሉት። አሁን ላይ ጸጥ ብሏል። ነገር ግን እያንዳንዱ ቀበሌዎች በእነሱ ቁጥጥር ስርና የመንግስት መዋቅር ወርዶ የማይሰራበት ሁኔታ አለ። በዚህ ዙሪያ ዘገባለን። በሌላ በኩል ደግሞ የመንግስትን ጥሪ ተቀብለው ወደ ድሬዳዋ የተመለሱ የዲያስፖራ አባላት በድሬዳዋ ከተማ ለሚገኘው የኩላሊት እጥበት መሳሪያ ለመግዛት ከፍተኛ የሆነ ገንዘብ እያዋጡ ነው። ድሬዳዋ ማንኛውም ነገር በሚደርስባት ወቅት ላይ ሶሻል ሚዲያ ላይም ባለን ተሳትፎ ሁልጊዜ ከጎናለን። ድሬ ብንርቃትም በውስጣችን ናት። ይህንንና ሌሎች ጥንቅሮችን ይዘን ነው ወደ እናንተ የመጣ ነው። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። አሁን ሀብታሙ ስዩም አጫጭር ዜናዎችን ያሰማችኋል። አመሰግናለሁ ኤደን። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋዝ ሊቀመንበር የማሊ ጦር በአውሮፓውያኑ 2020 ዓ ም በጉልበት ስልጣን ከያዘ በኋላ በቀጠናው የተበራከቱ ሰደድ መፈንቅለ መንግስታት ከፍተኛ ጥፋት ከማስከተላቸው በፊት ሊገቱ እንደሚገባ ተናግረዋል። ሊቀመንበሩ የጋናው ፕሬዚደንት ናና አኩፎ አደው በቡርኪና ፋሶ የተካሄደውን መፈንቅለ መንግስት በተመለከተ በነበረው የማህበረሰቡ ጉባኤ ላይ የተደጋገሙት መፈንቅለ መንግስታት አስጨናቂ እንደሆኑና መቆም እንዳለባቸው አሳስበዋል። ምዕራብ አፍሪካ ባለፈው የአውሮፓውያኑ ለማመትና ዘንድሮም ጭምር በቡርኪና ፋሶ፣ ቻድ፣ ጊኒ እና ጊኔቢሳው ተከታታይ መፈንቅለ መንግስታትንና ሙከራዎችን አስተናግደዋል። ማህበረሰቡ ቡርኪና ፋሶን፣ ጊኒና ማሊን 15 አባል ሀገራት ካሉት ተቋም አግዷል። በጊኒና ማሊ ላይ ማዕቀብ ጥሏል። የአፍሪካ ኅብረት በተመሳሳይ ሶስቱን ሀገራት ከአባልነት አግደዋል። ኢስላሚክ ስቴት ተብሎ የሚጠራው ዩናይትድ ስቴትስ በሽብርተኝነት የፈረጀችው ቡድን መሪ አሚር ሙሐመድ ሳኢድ ወይንም አልማዋላ የዩናይትድ ስቴትስ ኃይሎች ወደ ተደበቀበት ስፍራ መጠጋታቸውን ተከትለው በፈንጂ የራሱንና የቤተሰቡን ሕይወት እንዳጠፋ ተሰምቷል። የዩናይትድ ስቴትስ የደህንነት ኃይሎች ወራትን ከፈጀ ክትትል በኋላ መሪው የተደበቀበትን በሰሜን ምዕራብ ሱሪያ የሚገኝ ድብቅ የመኖሪያ ህንፃ ማመላከት ችለው ነበረ። የአልማዋላ ሞት በከፍተኛ የዩናይትድ ስቴትስ ባለስልጣናት በኩል የተሰማው የጸረ ሽብር ዘመቻውን የተመለከቱ መረጃዎች በ ሶሪያ ኢድለብ ግዛት ከምትገኘው አትሜ የተሰኘች ስፍራ መውጣት ከጀመሩ ከሰዓታት በኋላ ነው። ስፍራው ሀገሪቱን ከቱርክ ከሚያዋስናት ድንበር ብዙም ያልራቀ ነው። በማህበራዊ መገናኛዎች ላይ የተለቀቁ መረጃዎች በዘመቻ ወቅት ወታደሮች ከሄሊኮፕተሮች ሶስት ፎቅ ወዳለው ህንፃ መውረዳቸውን ያመላክታሉ። አንዳንዶቹ ወታደሮቹ ሰላማዊ ሰዎችን ከስፍራው ለማራቅ የድምፅ ማጉያ መጠቀማቸውንም ተናግረዋል። ማንነታቸውን መግለጽ ያልፈለጉ አንድ የዩናይትድ ስቴትስ ባለሥልጣን በዘመቻው ወቅት በአብዛኛው የተከሰቱት ሞትና ጥፋቶች ምክንያት አለመዋላና ግብረ አበሮቹ በሕይወት ላለመያዝ ያደረጉት ጥረት እንደሆነ ተናግረዋል። ከፈሪ ሰው በሚጠበቅ የመጨረሻ ድርጊትና ለሰው ሕይወት ደንታቢስ በመሆን ሀጂ አብደላ ባለቤቱና ልጆቹን ጨምሮ ራሱንና ሌሎችን የገደለውን ፈንጂ አፈንድተዋል ሲሉ ባለስልጣናት ለዘጋቢዎች ተናግረዋል። የመሪው መገደል ለሽብር ቡድኑ ትልቅ ጉዳት መሆኑንም አክለዋል። የቻይናው መሪ ዢ ጂንፒንግና የሩሲያው ፕሬዚደንት ቭላዲሚር ፑቲን በዛሬው እለት ተገናኝተዋል። በቤጂንግ ኦሎምፒክ መክፈቻ ዋዜማ መሪዎቹ መገናኘታቸው ሁለቱም ሀገራት ከዩናይትድ ስቴትስ ጋር ካላቸው ባለአንጣነት አኳያ የአብሮነት ማሳያ ተደርጎም ተገምተዋል። ሁለቱ ሀገራት ይፋ ትብብር ውስጥ ባይገቡም የአሜሪካን ተጽዕኖ ለመዋጋት ግን ከዓመታት ወዲህ አብረው በመስራት ላይ ይገኛሉ። ተንታኞች የሁለቱ ሀገራት ትብብር ዩናይትድ ስቴትስ ከመቶ ሺህ ወታደሮች በላይ ወደ ዩክሬን ድንበር ያስጠጋችው ሞስኮን ለመቅጣት አዳጋች ያደርግባታል ሲሉ ተናግረዋል። በዩክሬን ድንበር ላይ የተፈጠረውን ፍጥጫ ተከትሎ ቻይና ለሞስኮ የቃል ድጋፏን ስትሸር ሰንብታለች። በአፍሪካ ዋንጫ የግማሽ ፍጻሜ ግጥሚያ ግብፅ ካሜሩንን በማሸነፍ ለዋንጫ ማለፏን አረጋግጣለች። ግብፅ ካሜሩንን በፍጹም ቅጣት ምት ሶስት ለአንድ አጠቃላይ ውጤት ታሸንፋለች። በመጪው እሁድ ከሴኔጋል ጋር በመፋለም የአፍሪካን ዋንጫ ለስምንተኛ ጊዜ ለመሳም ዳግም ጥረት እንደምታደርግ ታውቋል። አስተናጋጁ ሀገር ካሜሩን ከቡርኪና ፋሶ ጋር የደረጃ ጨዋታ ይጠብቃታል። ጋቢና ቤይ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። የዕለተ አርብ ጥር 27 2014 መሰናዷችን ነው በማዳመጥ ላይ የምትገኙት። አብራችሁ ስለሆናችሁ እናመሰግናለን። ለዕለቱ የያዝናቸውን እናቅርብላችሁ። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ መንግስት ኦነግ ሸኔ በሚላቸውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው በሚጠሩት ቡድን እየደረሰብን ነው ያሉትን ጥቃት ተባብሰው መቀጠሉን የወረዳው ነዋሪዎች ለአሜሪካ ድምጽ ገለጹ። ቡድኑ የአርብቶ አደሮችንና አርሶ አደሮችን እንዲሁም የከተማው ነዋሪዎችን ከብቶችና እንደ ጦር መሳሪያ ያሉ ንብረቶችን እየዘረፈ መሆኑንና ይህም በደህንነታቸው ላይ ስጋት ውስጥ እንደከተታቸው የአካባቢ ነዋሪዎች ተናግረዋል። የወረዳው አስተዳደር በበኩሉ ቡድኑ እያደረሰ ባለው ጥቃት የሰዎች ሕይወት ማለፉና ዜጎች መፈናቀላቸውን ገልጦ የክልልና የፌዴራል መንግስታት ተጨማሪ ኃይል አሰማርተው በዘመቻ እርምጃ ካልወሰደባቸው ሁኔታው አስቸጋሪ አስቸጋሪ መሆኑን አስታውቋል። የሐዋሳው ዘጋቢያችን ናኮር መልክ ዮናታን ዘብዴዎስ ተጨማሪ ዘገባ ልኮልናል። ስማቸው በመገናኛ ብዙሀን ብገለጥ ለደህንነታቸው እንደሚያሰጋቸው የተናገሩት በምዕራብ ጉጂ ዞን የገላና ወረዳ ነዋሪ ኦነግ ሸነ ሲሉ የገለጡት የቡድኑ ጥቃት መቀጠሉን ተናግሯል። ሽምቡ እንደቀጠለን ያለው ምክንያቱም የመንግስት መስሪያ ቤቶች አሁን ኦልሞስት በገላና ወረዳ ላይ ያሉት መስሪያ ቤቶች አሉ አለ የቀበሌ ደረጃ የታች አደረጃጀት ቶታሊ እነሱ የሉም። አሁን እነሱ ደግሞ ተደብቆ ነው አሁን ያሉት አሁን ላይ ጸጥ ብሏል። ነገር ግን እያንዳንዱ ቀበሌዎች በእነሱ ቁጥጥር ስር እና የመንግስት መዋቅር ወርዶ የማይሰራበት ሁኔታ አለ እርምጃ የወሰደባቸው ነው ቢባልም ቅሉ ዘላቂ ሰላም የሰፈነበትና የተረጋጋ ኑሮ መኖር አልቻልንም። ከህይወት መጥፋት እስከ ንብረት ውድመትና ዝርፊያ ጉዳት የደረሰብን ነው ሲሉ ገልጧል። ወጥና አንድ አይነት አቋም ይዞ ቡድኑ የሚያደርሰውን ጥቃት ከማስቆም ይልቅ በህዝቡ ላይ የደረሰ ያለውን ሰቆቃ ለበላይ አካላትና ለመገናኛ ብዙኃን በማድረስ የራሳቸውን ጥረት አደረጉ በሚሏቸው የመንግስት ባለስልጣናትና ግለሰቦች ላይ እስከ ማሳሰር ደረሰ እርምጃ ተወስዷል በማለትም ተናግሯል። የእነሱ ችግር የለም ስለወጣ የለም እነሱ ደግሞ እዚህ መሀል ላይ ቁጭ ብሎ የለም ይህንን ነገር መሸፈን እና መደበቅ የሚፈልጉ አካላቶች አሉ። የብሔር ብሄረሰቦችን ግጭት እና የለም ለራሳቸው ጥቅም የሚፈልጉ አካላቶች የሚንቀሳቀሱ አሉ። እነዚህ ሰዎች ደግሞ የለም ህዝባችን በሰላም ወጥቶ መግባት አለበት፣ ማደር አለበት፣ የለም ልጆቹን በአግባቡ ማስተማር አለበት ከሚል አንጻር እነዚህ አካላቶች ሪፖርት አድርገውላቸዋል። ሌላ አስተያየት ሰጪ በወራው የቶረ ከተማ ነዋሪ የሆኑት በከፍተኛ ስጋት ውስጥ መሆናቸውን ተናግሯል። መንግስት ይህን ነገር ግሩም ተረድተው ችግሩን ለመቆጣጠር የመንግስትን መከላከያ አይን ነው ህዝቡ እየጠበቀ ያለው እስካሁን ድረስ ማለት ነው። ኦፕሬሽን ከበፊቱ ወደ አካባቢው ፍሰቱ ከፍተኛ ቁጥሩ አሁን ከፍተኛ ደረጃ ነው እየተጠቀ ከፍተኛ መሳሪያ ነው ያላቸው አሉ። በቃ በቀጥታ አሉ ወረዳው ላይ ማለት ነው በወረዳው ቀበሌዎች ላይ በተለይ በዚህ በኤር ገንሳ በኩል በሸሞሌ ሚጠሪ የሚባሉ አካባቢዎች እንደዚሁም በሳማሎ የሚባሉ ቀበሌዎች እነዚህ ኮር ቀበሌዎች ናቸው። ሴንተር ተብሎ ቃርሳ የሚባሉ እነዚህ ሴንተር ላይ ዶሚኔት አድርጎ ነው አሁን ያሉት። አሁን እዛ አካባቢ ላይ ሰው መሄድ አይችልም፣ ግን ነገ የመንግስት አመራር መሄድ አይችልም፣ ህዝብ መንቀሳቀስ አይችልም። ህዝቦች ያላቸውን ንብረቶች ያላቸው የሀብት የመሳሪያ ሀብት ያንን ቁሳቁስ ወደ ወረደው ሸሽቶ አሁን ያለበት ሁኔታዎች አሉ። ራሳቸው የሚያደርጉትን ጥቃት ወደ ሌላ አካል በማላከክ በጉጂ ኦሮሞና በገዲኦም በጉጂ ኦሮሞና በአማራው ህዝብ መካከል የብሔር ግጭት እንዲነሳ የተናኮሱን ስሉም ተናግሯል። የወረዳው አስተዳዳሪ አቶ ሞር ከታቸሮም ከጥር 9 2014 ዓ ም ጀምሮ ቡድኑ በህዝብ ላይ እያደረሰ ያለው ጥቃት ተጠናክሮ መቀጠሉን ገልጠው የተቀናጀ እርምጃ ካልተወሰደ ሁኔታው አስቸጋሪ እንደሚሆንም ተናግሯል። የሽማቂዎቹ የተስፋፋ ጥቃት ከአቅማችን በላይ በመሆኑ ተጨማሪ የጸጥታ ኃይል ከክልልና ከፌዴራል መንግስት እንዲላክልን ጠይቀናል ብለዋል። ሽማቂ ቡድኑ ይዟቸዋል ከሚሏቸው ቀበሌያትም ቁጥራቸው የበዛ ዜጎች መፈናቀላቸውን አስረድተዋል። በወረዳችን ከፍተኛ ችግር ነው እያደረሰ ያለው። አፋጣኝ መልስ እንዲሰጥ ለሚመለከተው አካል ጫጫ አስቀምጠን አሳውቀናል። ስለዚህ አሁን በተለያዩ ቀበሌዎች በብዛት አሁን እንደወረርሽን ዘጠኝ እስከ አስራ ሁለት ቀበሌ በዚህ በሁለት ሳምንት ብቻ ገብቷል። በገቡበት ደግሞ የሞተ ሰውም አለ። ሶስት የሚሆን ሰው ህይወቱ አልፈዋል። እየቆሰለም አለ። አስራ ምናምን የሚሆን ቤት ተቃጥሏል። ከብቶች እየተዘረፉ ነው ያሉት። ገበሬዎች ቡና እየተዘረፈ ነው ያለው። ሰባ ሰማንያ አካባቢ የሚሆን የአባወራ ተፈናቀለበት ሁኔታ አለ። ባለፉት ጥቂት ቀናት ብቻ በአማረ ወረዳ አዋሳኝ በወረቀ ቀበሌ የተገደሉ ሁለት ሰዎችን ጨምሮ አምስት ሲቪሎች መገደላቸውን ለአሜሪካ ድምጽ ተናግረዋል። መንግስት አስፈላጊው ትኩረት ሰጥቶ ኃይል በማስገባት እርምጃ እንድንወስድ ካልተደረገ ውሎ ካደረ በጣም አስቸጋሪ ነው የሚሆነው። ሸማቂ ቡድኑ ያደረሰ ያለውን ጥቃት ለጸጥታ ኃይሎችና ለመገናኛ ብዙሃን የገለጡ የመንግስት ስራ ኃላፊዎች መታሰራቸውን ተከትሎ ከወረዳው መንግስታዊ መዋቅር ውስጥ ለቡድኑ ድጋፍ የሚሰጥ አካል አለ የተባለ ለሚቀርብባቸው ክስም አቶ ሞርካታም ይህንን ብለዋል። በጥርጣሬ የምንይዛቸው ሰዎች አሉ። ከመንግስት ሰራተኛም በዚህ ተጠርጥሮ የታሰሩ ሰዎች አሉ። ከህዝብም ታስሮ በእስር ቤት ያሉ አሉ። አሁንም ቢሆን ይህንን ስራ ሰርተን ጨርሰናል ማለት አይቻልም። ለወደፊት በቀጣይነት የሚሰራ ስራ ነው። ይህ የአመለካከት ብልሽነት ደግሞ በአንድ ጊዜ የሚጠራ ነገር አይደለም። እሱን በሂደት በአካሄድ እያየን ከኛም መንግስት አካላት ያሉብንን ችግር በሂደት እየለየን እርምጃ እየወሰድን ነው። አንድ የኛ ካቢኔ ወደ ስድስት የሚሆን ታሰው ነበር። ከተጣሩ በኋላ ችግሩ ልባት እንዲያገኝ አድርገናል። ስተት ብለን ነው ያየ ነው። መንግስት አሸባሪ ሲል ኦነግ ሸኔ በማለት የሚጠራውና ራሱን የኦሮሞ ነፃነት ሰራዊት በሚለው ሸማቂ ቡድን የተፈጸመ ነው ስለተባለው ጥቃት ከቡድኑ የተሰጠ መግለጫ የለም። ቪኦኤ በተደጋጋሚ ጊዜ የቡድኑ መሪዎች ናቸው በተባሉ ግለሰቦች ስልክ በመደወል ምላሻቸውን ለማካተት ያደረገው ጥረት አልተሳካም። በሌላ በኩል የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የአገር መከላከያ ሰራዊትና የፌዴራል ፖሊስ በመቀናጀት አካሄዱ በተባለው ዘመቻ 17 የቡድኑ ታጣቂዎች መማረካቸውና 49 መያዛቸውን የኦሮሚያ ክልል ፖሊስ ኮሚሽን ለአንድ የመንግስት ቴሌቪዥን ጣቢያ ገልጧል። ቡድኑ ሲጠቀምባቸው የነበሩ የተለያዩ የጦር መሳሪያዎች፣ ተሽከርካሪዎች፣ 5895 የክላሽንኮቭ እና 22132 የብሬን ጥይት ከአዲስ አበባ ወደ ምስራቅ ወለጋ ሲጓጓዝ በቁጥጥር ስር መዋላቸውንም ኮሚሽኑ ገልጧል። አሸባሪ ያለውን ቡድን የማጥራቱ ዘመቻ ከጸጥታ አካላት ጋር በመቀናጀት ተጠናክሮ እንደሚቀጥልም የኦሮሚያ ፖሊስ ኮሚሽን አሳውቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም ጋቢና ቤናቤ ይቀጥላል። ከዛው ከኦሮሚያ ክልል ሳንወጣ በምስራቅ ሸዋ ዞን በወሰት ወረዳ ውስጥ በከረዩ ሚችሌ ገዳ አባላት ላይ የተፈጸመውን ግድያ ተከትሎ ሁለት ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያካሄደ መሆኑን የኦሮሚያ ፖሊስ ኮሚሽን በትላንትናው ዕለት አስታውቋል። የኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ግርማ ገላን ትላንት ለመገናኛ ብዙኃን በሰጡት መግለጫ የኢትዮጵያ የሰብአዊ መብቶች ኮሚሽን ባወጣው መግለጫ ያሰፈረውን ግኝት እንደሚቀበሉና ምርመራ ለመክፈት የሚያስችሉ መነሻ ጭብጦችን ፖሊስ ማግኘቱንም ተናግረዋል። ተከታዩ ዘገባ በዚህ ዙሪያ ያተኩራል። መግለጫውን ለመገናኛ ብዙኃን ዛሬ የሰጡት የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር እና የወንጀል ምርመራ ክፍል ኃላፊ ግርማ ገላን ህዳር 21 2014 ዓ ም በምስራቅ ሸዋ ዞን ፈንታሌ ወረዳ አሮ ቀርሳ በተባለ ቀበሌ ውስጥ 11 የፖሊስ አባላት ተገድለዋል ብለዋል። አክለውም በህዳር 22 ደግሞ በቦሰት ወረዳ ውስጥ አስራ አራት ንጹሃን ሰዎች ላይ ግድያ ተፈጽሟል። ፖሊስ በዚህ ግድያ ዙሪያ ምርመራ እያካሄደ ነው ሲሉ ተናግረዋል። የፖሊስ ኮሚሽኑ አራት አባላት ያለው የምርመራ ቡድን የላከውም ግድያው በተፈጸመበት ማግስት ነው ሲሉ ገልጸዋል። ምክትል ኮሚሽነሩ ከግድያው ጋር ተያይዞ እጃቸው እንዳለበት የተጠረጠሩ ሁለት ግለሰቦች በቁጥጥር ስር ውለው ምርመራ እየተካሄደባቸው ነው ያሉት ምክትል ኮሚሽነር ግርማ፣ በአጭር ጊዜ ውስጥም ወንጀለኞች ለሕግ እንዲቀርቡ እንሰራለን ሲሉ መናገራቸውን የአገር ውስጥ መገናኛ ብዙሃን በማኅበራዊ ትስስር ገጾቻቸው አስነብበዋል። ምክትል ኮሚሽነሩ እስካሁን ግድያውን ማንና እንዴት እንደፈጸመው በመጣራት ላይ መሆኑን ገልጸው በምርመራ ሂደቱ መነሻ የሆኑና የተለዩ ጉዳዮች ተገኝተዋል እንዳሉም ተገልጿል። በዚህ ዙሪያ ከኦሮሚያ ፖሊስ ኮሚሽን ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰመኮ ትናንት ባወጣው መግለጫ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ የጸጥታ ኃይሎች 39 የጅላ አባላትን በቁጥጥር ስር ማዋላቸውን የዓይን እማኞች ማስረዳታቸውንና 16ቱን ወደ ጨቢ አኖሌ ጫካ ወስደው አባገዳ ከዲር ሐዋስ ሰዎችን ጨምሮ አስራ አራቱን የጅላ አባላት በጥይት መጥተው ገለዋል። ሁለቱ ደግሞ አምልጠዋል ሲል የአይንማኞችን ጠቅሶ ባወጣው የምርመራ ሪፖርት አትቷል። ግድያውም የጸጥታና የአካባቢ አስተዳደር ሰዎች ባሉበት ጭካኔ በተሞላ ሁኔታ በጥይት የተፈጸመ ነው ይላል ሪፖርቱ ይህም ከህግ አግባብ ውጪ የተፈጸመ ግድያ ስለመሆኑ በምክንያታዊ ሁኔታ አሳማኝ ሆኖ አግኝቸዋለሁ። ይላል ኢሰመኮ በከረዩ የምችሌ ገዳ አባላት ላይ ይህንን ግድያ የፈጸሙና ያስፈጸሙ የፖሊስ አባላቱን፣ የገደሉና የአካል ጉዳት ያደረሱ ሰዎችን የህግ ተጠያቂነት ለማረጋገጥ ተገቢው የወንጀል ምርመራ በአፋጣኝ ሊደረግ እንደሚገባ ኮሚሽኑ ያቀረበውን ምክር ሀሳብ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ማስታወሳቸውም ጭምር በሪፖርቱ ተካትቷል። ይህ ሁኔታ በተፈጠረ ሰሞን የአሜሪካ ድምጽ ባቀረበው ሪፖርት ላይ እማኝነን ያሉ ሰዎች እንዲህ ብለውን ነበር። ባለፈው ሮብ እነሱ ለገዳ ስርዓት በተሰበሰቡበት መጡ። በስብሰባው ላይ የነበሩት በርካቶች ነበሩ፣ ደግሞም አርብቶ አደር የሆኑ ሰላማዊ ነዋሪዎች ናቸው። ቤት የነበሩና ወንዶች የሆኑትን ሁሉ ይዟቸው ሄዱ። በኋላ ከተያዙት ውስጥ ሁለት ሰዎች ብቻ ናቸው በሕይወት የተመለሱት። የመንግስት የጸጥታ ኃይሎች ናቸው መጥቶ ይዟቸው የሄዱት። የኦሮሚያ ልዩ ኃይልና የፖሊስ ዩኒፎርም አድርገው ነው የመጡት። እኛ የገዳ ስርዓት ሰዎች ነን ብለው ለማስረዳትም ሞክረው ነበር። የአባ ገዳ ምልክቱንም እንዲሁም የመታወቂያ ወረቀቱንም አሳያቸው። እምቢ ብለው ነው እሱን እና ከእሱ ጋር የነበሩትን ሰዎች ይዛቸው የሄዱት ይሁን እንጂ በወቅቱ የምስራቅ ሸዋ ዞን የኮሚኒኬሽንስ ጽህፈት ቤት ኃላፊ ወይዘሮ አዳነች አንበሱ እንዲህ ሲሉ አስተባብሎ ነበር። ዋይ ከነረት ቶርበን ደበርት ሂሪራ ጉዳ ይህን ጉዳይ በተመለከተ ባለፈው ሳምንት ለጠቅላይ ሚኒስትሩና ለህግ ማስከበር ዘመቻው ድጋፍ ተደርጎ ነበር። በፈንታሌ አካባቢ በሰልፉም ላይ በርካታ ነዋሪ ተገኝቶ ነበር። በዚህ ምክንያት አባ ገዳዎችን ማስፈራራት ነበር። ህዝቡን ከኛ ያስመለጣችሁ ብለው ነው ለበቀል በእነዚህ ሰዎች ላይ ግድያውን የፈጸሙት እንጂ የመንግስት የጸጥታ ኃይል ወሰድ የሚባለው ስሞታ ሀሰት ነው። ወይዘሮ አዳነች ለግድያዎቹ ተጠያቂው ኦነግ ሸኔ ነው ሲሉ የጠሯቸው ራሳቸውን የኦሮሞ ነጻነት ሰራዊት ከሚሉት ታጣቂዎች ያኔም ሆነ ከዚያ በኋላ ምላሽ ያልተሰማ ሲሆን የኦሮሚያ ፖሊስ ኮሚሽንም ቢሆን በአሁኑ መግለጫው ከግድያው ጋር ተያይዞ የተጠረጠሩ ሁለት ግለሰቦችን መያዙን እንጂ የግለሰቦቹን ማንነት ከመግለጽ ተቆጥቧል። ለአሜሪካ ድምፅ ናኮር መልካ ከአምቦ ዜና ኮርን ለዘገባው አመሰግናለሁ። ተከታዩ ዘገባ ደግሞ ወደ ድሬዳዋ ይወስደናል። የዲያስፖራዎችን ወደ ሀገር ቤት ጥሪ የመመለስ ተቀብለው ወደ ድሬዳዋ የተመለሱ የድሬዳዋ ተወላጆች በውጭ የሚኖሩ ወዳጆቻቸውና የድሬዳዋ ነዋሪዎችን በማስተባበር የኩላሊት እጥበት ወይም ዳያላሲስ ማሽን ለመግዛት የሚያስችል ገንዘብ አሰባስበዋል። በስፖርትና በበጎ ፍቃድ እንቅስቃሴያቸው በፊትም የሚታወቁት እነዚሁ የከተማው ተወላጆች ዲያስፖራዎች ቃል የተገባውን ጨምሮ 17 ሚሊዮን ብር ማሰ ሰባሰብ እንደቻሉ ነው የሚናገሩት። አዲስ ቸኮል ተጨማሪ ያለው ከሰሞኑ በድሬዳዋ ራስ ሆቴል አስር ሺ ብር ዋጋ ያለው የክብር ራት ተዘጋጅቶ በመቶዎች የሚቆጠሩ የከተማ ኗሪዎች እያንዳንዳቸው አስር ሺ ና ከዚያ በላይ በመክፈል ወይም ሌሎች ከፍለውላቸው ታድመው ነበር። በፈቃደኝነት እስከ መቶ ሺ ብር ከፍለው ይገቡም ነበሩበት። ዓላማው ለኩላሊ እጥበት ወይም ዲያሊሲስ ማሽን መክጃ የሚሆን ገንዘብ ማሰባሰብ ሲሆን በዚህ የክብር እራት በጨረታና ና በማህበሪያ ሚዲያ የዶላር ገቢ ማሰባሰቢያ ወይም ጎፈንድሚ በማካሄድ ከ5 ሚሊዮን ብር በላይ ገንዘብ ተሰብስቧል። አሁን ድረስም ካልተጠናቀቀው የዚህ ገንዘብ ማሰባሰብ ጀርባ ነዋሪነታቸው በውጭ የሆኑ የድሬዳ ተወላጆች የአንበሳውን ድርሻ ይወስዳሉ። የኩላሊ እጥበት ማሽን የመግዛቱ ሀሳብ እንዴት እንደተጀመረ ና አሁን ያለበት ደረጃ እንደደረሰ አቶ ወገነ ይወሰን ይናገራል። ባለፈው ጦርነት ላይ በወሎ ተፈናቃዮች ላይ አንድ ስራ ሰርቼ ነበር ከድሬዳዋዎች ጋር እኔ ዛ ሆኜ እዚህ በቢኒያም ና በአቡኪያ አንድ ለወሎ ተፈናቃዮች ጥሩ እንቅስቃሴ አርግተን ነበረ ና ከ25 ሚሊዮን ብር በላይ የተገመተ ንብረት በዱቄትና በተለያየ ቁሳቁሶች ነገሮች የተሳካ ስራ ሰራ ነው። በክቡር ከንቲባ ከድር ጀዋር በኩል ደግሞ የትራንስፖርት ድጋፍ ተደረገልንና በጥሩ ሁኔታ ያንን አሳክተን ተመለስን። ከድርጅዋር ቀጣይ ድሬዳዎች የምንፈልገው ድሬዳዋ ላይ ዳያሊሲስ ማሽን የለም የሚል ሀሳብ አቀረበልኝ። ይህን ሀሳብ ከሱ እንደተቀበልኩኝ በቃ ከድሮ አደርገዋለሁ ብዬ ቃል ገባሁለት። እሱ ከነገረ ተነጋገርን በኋላ እንቅልፍ አልነበረኝም እውነት ለመናገር በተለያየ ሰዎች ላይ ደውል ነበረ። አብረን እንሰራለን እያልኩኝ፣ ጓደኛችንም ወንድማችን ቻይኒስቶ ለንደን አለ። ሚጣ ድሬ አጠገቤ ያለችው አለች፣ ጓደኛዬ። እሷንም ነገርኳት። እዚህ እነ አብዶ አሉ፣ እነ ኑኑሽ አሉ፣ እነ ቢንያም አሉ፣ እነ እንድሪያስ፣ እነ ይትባረክ አብዛኛዎቹን ቴክስት አረኩላቸው በጎ ምላሽ ያገኘው በቀድሞ የብሔራዊ ቡድን ግብ ጠባቂ ተካበዘ ወዴ በሚመራው የድሬዳዋ ልጆችና ወዳጆች አለም አቀፍ ማህበር አባል የሆነችው ና ከወገኔ ጋር በማህበራዊ ሚዲያዎች እየተገናኘች መረጃ በመለዋወጥ ጉዳዩን ከመጀመሪያው ጀምሮ ስትደግፍ የነበረችው አደላሽ ክፍሌ ወይም በቅጽል ስሟ ሚጣ በዚህ ሂደት ስለነበራት ሚና እንዲት አስረዳለች እኔ በዚህ በበጎ አድራጎት ስሳተፍ በጣም ረጅም አመት ነው ያለኝ ከሀገር ከወጣ ጀምሮ ያለን ከመርዳት ዞር ያላልናል። በማስተባበሩም ድሬዳዋ ማንኛውም ነገር በሚደርስባት ወቅት ላይ ሶሻል ሚዲያ ላይም ባለን ተሳትፎ ሁል ጊዜ ከጎናለን። ድሬን ብንርቃትም በውስጣችን ናት እንደማለት ያህል ነው። የድሬዳዋ ልጆችና ወዳጆች ማህበር ላይ ለአራት ዓመት በላይ አባል ነኝ። እዛ ላይ ና ወደ ሌላ ሱ ስመጣ ብዙውን ተናግሮታል። እኔ ጋም ደውሎ ወገኔ ነው ሚጣ እንደዚህ አይነት ጥያቄዎች ካስተዳደራችን መጥቷል። ና ይሄን ነገር እንሰራዋለን እንወጠዋለን ብለን በጣም ብዙ ሰዓት እናወራለን። ና ወገኔ በዛ መሀል ውስጥ እንግዲህ ከእንግሊዝም ከአሜሪካንም ከፈረንሳይን ነው ያለውት። በስልክ ነው ሁሉን ነገር የምንጨርሰው። ወደ ነ ቻይኒስቶ ተበተነ ሰዎችን የመሰብሰብ ነገሮች አረግን። እሱ ፕሮፖዛሉን ካቀረበ በኋላ ላቶ ከድር ጀዋር በኢሜል ላከላቸው ይህንን የምታሻሽሉበት ሁኔታ አለ እንዳለውም የድሬዳዋ ልጆች ና ወዳጆች ማህበር ላይ ጆይን አድርጎ ሀሳቡን ገለጸ ሁሉን ነገር በሚሰራበት ሰአት ላይ የድሬዳዋ ልጆችን ነው የሚያማክረው እንዳለ በቃ ከከሌ የሚለው ሳይሆን ሁሉን የሚያማክር ና መሰራት እንዳለበት ለከተማችን ጠቃሚ እንደሆነ አሰብንበት ኢነርጃችንን ሁሉ ጨርሰን እኔም በእኔ በኩል የድሬዳዋን ይሳተፋሉ ይህንን ያደረጋሉ የሚሉትን ግሩፕ ፈጥረን ሜሴንጀር ላይ መሳተፍ ጀመርን እና በዛ መሀል እኔ ዶልን በጣም ላመሰግናትና ይህንን ሀሳብ አምጥቼላት እዚህ ላይ ብትሰሪ ከኛ ጋ ብዬ ጥሪ ሲያቀርብላት እውነት በደስታ ነው ሀሳቧን የገለጸችው ዶል ኡመር ከራሱ አምስት ሺህ ዶላር በማውጣት የዶላር እርዳታ ማሰባሰቢያ ጎፈንድሚ አካውንት በመክፈት እስካሁን ባለው ከ26 ሺህ ዶላር በላይ ማሰባሰብ ችላለች የድጋፍ ማሰባሰቡን ሂደት ደግሞ በማህበራዊ ሚዲያ በዋናነት አሸናፊ ተሻገር ወይም በቅጽል ስሙ ቻይኒስቱ ሲያስተባብር የቆየ ሲሆን ከሀገር ውስጥና ከውጭም በርካቶች የዚህ ድጋፍ ማሰባሰብ ሂደት ቅን ተባባሪ ነበሩ የዚህ ሁሉ ርብርብ ውጤት ከሁለት ሳምንት ባነሰ ጊዜ ውስጥ የክብር ራት እንዲያዘጋጁ የድሬዳዋ ወዳጆች ና ተወላጆች በስፋት አላማው እንዲደግፉ ና የክብር ራቱ የተካሄደ ቀን ምሽት ሲተዳደሩ አራት ነጥብ አንድ ሚሊዮን ብር በጥሬ ገንዘብ እንዲያስተረክቡ አስችሏቸዋል። ቡና ለክብር ለህዝብ የተሰበሰበ ብር ነው። ይሄ ከህዝብ የተሰበሰበ አራት ሚሊዮን አንድ መቶ ሰላሳ ሺህ ብር ስድስት መቶ ሀምሳ ላል ክቡር ከንቲባው ደግሞ ይረከባሉ ማለት ነው። ተረክቧል። ክቡር ከንቲባው ያለሞራል በገቢ ማሰባሰቡ ሂደት የላቀ ሚና ለነበራቸውም የድሬሮ አስተዳደር ምስጋናውን ገልጿል። በዚያው ምሽት ወጣት ማጅ ማህመድ ለዚሁ ዓላማ ያዘጋጀው የግድግዳ ሰዓት ለጨረታ ቀርቦ አራት መቶ ሺህ ብር ገቢያ ሲያስገኝ የናሽናል ሲሚንቶ ስራ አስኪያጅ በበኩላቸው አስራ ሁለት ሚሊዮን ብር የሚገመት የኩላሊት እጥበት መሳሪያ ግዢ ከነ ሙሉ መለዋወጫውና ግብዓቱ ገዝቶ ለማቅረብ ቃል ገብተዋል። ወሰነው በናሽናል ሲሚንቶ ቦርድ ሊቀመንበር ዶክተር ብዙ አየሁ ስምና በመላው የናሽናል ሲሚንቶ ሰራተኞች ስም አንድ የዳያላሲስ ማሽን ሙሉ ወጪውን እስከነቅ እና ለማበርከት ወስነናል። ወደፊትም ሁሉ ሁልጊዜ ከድሬዳዋ ከተማ ጎል መሆናችንን በዚህ አጋጣሚ ለማሰብ ወዳለሁ፣ አመሰግናለሁ። የኩላሊት እጥበት ወይም ዲያሊሲስ ማሽኑን የመግዛት ሀሳብ ያመነጩት ከንቲባ ከድር ጀዋር። ሌሎች ግለሰቦችም ለጀዋ ዓላማ ቃል ገብተውላቸው ነበር። እስካሁን በጎፈንድሜ የተሰበሰበውን ከ26 ሺ ዶላር በላይ ገንዘብና ሶስት አካላት ለከንቲባ ከድር ጀዋር ቃል የገቡትን ሁለት ሚሊዮን የሚሆን ብር ሳይጨምር በጥሬ ገንዘብ ከአምስት ሚሊዮን ብር በላይ ገቢ ሆኗል። ሂደቱ ሲጠናቀቅ ደግሞ የናሽናል ሲሚንቶ አክሲዮን ማህበር ሊገዛ ቃል የገባውን ጨምሮ ድሬዳዋ በተመጣጣኝ ዋጋ ለህሙማን አገልግሎት የሚሰጡ ሁለት የዲያሊሲስ ማሽኖች ይኖራታል ተብሎ ይጠበቃል። ይህንን ሂደት ተከታትለው ውጤቱን ድጋፍ ላደረጉ የድሬዳዋ ልጆችና ወዳጆች እንደሚያስታውቁ አስተባባሪዎቹ ይገልጻሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል ከሰሞኑ በዩናይትድ ስቴትስ ለህልፈት የሚዳርግ ጽኑ የልብ በሽታ የነበረበት አንድ ታማሚ በላብራቶሪ የተሻሻለ ማለትም በህክምና ቃሉ ጄኔቲካሊ ሞዲፋይድ የሆነ የአሳማ ልብ በቀዶ ህክምና አማካኝነት እንደተገጠመለት ትልቅ ዜና ሆኖ ሰነባብቷል ታካሚው እስካሁን ድረስ በመልካም ጤና ላይ ይገኛል ተከታዩ ዘገባ በዚህ ዙሪያ የሚያተኩር ነው የዩናይትድ ስቴትስ ዜጋ የሆነው የ57 ዓመቱ ጎልማሳ ዴቪድ ቤኔት በቅርቡ የዘረመል ማስተካከያ የተደረገለት የአሳማ ልብ በስኬት ተገጥሞለታል። ይሄ የዓለም የንቅለ ተከላ ህክምና ታሪክን የሚቀይር የቀዶ ህክምና ሂደት ከሳምንታት በፊት በሜሪላንድ ዩኒቨርሲቲ ተካሂዷል። ዴቪድ ቤኔት ለሞት የሚዳርግ የልብ በሽታ ተጠቂ ነበር። ህይወቱን ለማቆየት የነበረው አማራጭም በዚህ ህክምና የሙከራ ሂደት ውስጥ ማለፍ ብቻ ነበር። ዶክተር ባርትሌ ግሪፍስ በሜሪላንድ ህክምና ዩኒቨርስቲ የቀዶ ህክምና ባለሙያ ናቸው። ስለ ቀዶ ህክምና ሂደቱ እንዲህ ያብራራሉ። እስካሁን ድረስ ይህን ህክምና በሰው ልጆች ላይ ሞክረን አናውቅም። ታማሚው ህክምናውን በመከታተል ሊያገኘው ከሚችለው የተሻለው እድል እናቀርብለታለን ብዬ ማሰብ ነው የምሻው። ነገር ግን ታማሚው የቀረው እድሜው ሳምንት፣ ወራት አሊያም አመታት ነው ብዬ እኔ መተንበይ አልችልም። ይሄ የህክምና መንገድ ከተሳካና ውጤታማነቱ ከተረጋገጠም ሳይንቲስቶች በንቅለ ተከላ ህክምና የሚቀየሩ አካላትን በመጠበቅ የሚጠፋውን የሰውን ህይወት ማዳን እንደሚቻል ይናገራሉ። ከዚህ ቀደም በዚህ መልኩ የተሞከሩ የህክምና ጥረቶች በሙሉ አካላቶቹ ባላቸው የዘረመን ልዩነት ምክንያት ያልተሳኩ ነበሩ። ነገር ግን የአሁኑ ቀዶ ጥገና ላይ ይህንን ክስተትና የሰውነት መቆጣት አልፈነዋል ሲሉ ዶክተር ባርትሌ ያብራራሉ። We seem to be past what we consider the hyper acute rejection. <laughs> የዓለም የጤና ድርጅት በዓለም ዙሪያ እንደ አውሮፓውያን አቆጣጠር በ2017 ዓ ም 139 የአካል ንቅለ ተከላዎች ተደርገዋል ሲል ያሳያል። ነገር ግን ይሄ በዓለም ላይ ካለው የንቅለ ተከላ ፍላጎት 10 ከመቶ ብቻ ነው። እንደ አውሮፓውያን አቆጣጠር በ2016 ዓ ም በአፍሪካ 646 የሚሆኑ የንቅለ ተከላዎች ተካሂደዋል። ይህም ከሌሎች አህጉራቶች አንጻር ሲታይ እጅግ አነስተኛ አሃዝ ነው። የዓለም የጤና ድርጅት የአፍሪካ የንቅለ ተከላ ፍላጎት ምን አይነት ደረጃ ላይ እንዳለ እስካሁን ድረስ ማወቅ አልተቻለም ብሏል። አንድ የቻይና ተቋም በዚምባብዌ የሚገኙ አንድ መንደር ውስጥ በመሄድ ሰዎቹን ከቦታቸው እያፈናቀለ መሆኑ ተሰምቷል። የኮሎምበስ ማቪሂንጓን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል። በዚምባብዌ ሙቶኮ ቀጠና የሚገኙ መንደርተኞች ስለ መጪው ዘመን እርግጠኛ መሆን እንዳልቻሉ ይናገራሉ። ምክንያቱ ደግሞ ጂያንዲንግ የማዕድን አውጭን የመሰሉ የቻይና ድርጅቶች የሚያደርጉት የማዕድን አሰሳና የድንጋይ ማውጣት ተግባራት ናቸው። የ42 ዓመቱ አርሶ አደር 180 ሄክታር ያክል በሚሰፋ ቦታ ላይ የማዕድን ማውጣት ስራ ለመጀመር ያቀደውን ድርጅት በተመለከተ ሐሳባቸውን ለማጋራት ሽተዋል። ነገር ግን በመናገር ሊጠቃ እችላለሁ በሚል ፍራቻ ማንነታቸውን ደብቀዋል። እነሱ የሚፈልጉት ስፍራ እኛ የምንኖርበት ከብቶቻችንም ለግጦሽ የሚሰማሩበት ነው። ይሄ መሬት የገቢ ምንጫችን ነው። ወዴት እንደምንሄድ አናውቅም። የሚፈልጉት ስፍራ ደግሞ በእጅጉ ሰፊ ነው። ዘር ማንዘሮቻችን የተቀበሩት በዚሁ ቦታ ነው። እነሱንስ ወዴት ይወስዷቸው ይሆን? የለውጥ አቀንቃኞች በአንድ ማዕድና ውጪ ድርጅት ብቻ ሀምሳ ቤተሰቦች ሊፈናቀሉ እንደሚችሉ ይናገራሉ። የዚምባብዌ ስነ ምህዳር ጠበቆች ማህበር መንደርተኞቹን የማፈናቀሉ ተግባር እንዲቆም ፍርድ ቤቱን የመጠየቅ ዕቅድ አለው። ሪቻርድ ኩቤይ የማህበሩ አመራር ናቸው። ማህበረሰቦቹን ለመርዳት ስነ ምህዳርን በተመለከተ ግንዛቤ እያሰፋን እንገኛለን። የህግ ማሻሻያው ይደረግ ዘንድ ጥናቶችን በማድረግ ላይ ነን። እንደ መጨረሻ አማራጭ ጉዳዩን ወደ ፍርድ ቤት በመውሰድ ለጉዳዮቹ መፍትሄ እንዲሰጥ እናስደርጋለን። የዚምባብዌ ስነ ምህዳር አስተዳደር ተቋም ግን ጃይንዲንግ ማዕድን ድርጅት የስነ ምህዳር ተጽዕኖ ግምገማን አድርጓል ይላል። አሜክላ ሲዳንጌ የተቋሙ ኃላፊ ናቸው። እንደ ተቋም ማድረግ የምንችለው የግንባታዎቹ ባለቤቶች ያቀረቧቸውን የግንባታ እቅዶች ተቀብለን መመርመር፣ በነሱ በኩል የቀረቡትን ማረጋገጥ ነው። እኛ በስፍራው በመገኘት በሶስት በመከፋፈል በሰነዱ ላይ የተጠቀሰውን አረጋግጠናል። ለቪኦኤ ቃላቸውን የሰጡት አርሶ አደር ግን መሪዎቻቸው ብቻ በጉዳዩ ላይ እንደመከሩ ተናግረዋል። ከጂንዲንግ ማዕድን አውጪ ድርጅትና ከቻይና ኤምባሲ በጉዳዩ ላይ ማብራሪያ ለማግኘት አልተቻለም። ኤምባሲው ግን ከሰሞኑ ባሰራጨው መግለጫ የቻይና ኢንቨስተሮች ዚምባብዌን የተሻለ ደረጃ ላይ ለማድረስ እየሰሩ እንደሆነ አስታውቋል። አድማጮቻችን የአርብ ምሽት የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። አስተያየቶቻችሁን 1 6672905142 የጉግል መስመራችን ላይ በነጻ በመደወል ስማችሁን እየተናገራችሁ የድምፅ መልእክት ልታስቀምጡልን ትችላላችሁ። ቪኦኤ ጋቢና አት ጂሜል ዶት ኮም በመጠቀም የኢሜል መልእክት ልትጽፉልን ትችላላችሁ። ከእኛ ጋር ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ደህና እደሩ።